ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ረቡዕ ነሐሴ 27 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተነኝ። ጽዮን ግርማ ፕሮግራሙን ትመራለች። ሲራክ ፍራንክሊን በቴክኒክ መሳሪያዎቹ ላይ ይገኛል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ስጥልኝ። እንደምናመሻችው ደምሳሹ ወይም ተርሚኔተር በሚል ቅጽል ስም የሚታወቀው የቀድሞ የኮንጎ የአማጽያን መሪ የጦርነት ወንጀልና በሰብና ላይ የሚፈጸም ወንጀል አላደረስኩም ሲል የተመሰረተበትን ክስ ማስተባበሉ ተሰማ። ቦስኮ እንታንጋዳ በዛሬው ዕለት በሄጉ የዓለም አቀፍ ወንጀል ፍርድ ቤት ችሎት ፊት በፍርድ ሂደቱ የመጀመሪያ እለት ነው ይህንን ቃል የሰጠው። እንታንጋዳ እንደ ኤሮፓውያን አቆጣጠር በ2002 እና በ2003 ዓ ም በምስራቅ ኮንጎ ዲሞክራሲያዊት ሪፑብሊክ እርሱና የሽምቅ ተዋጊው የኮንጎ አርበኞች አንድነት ቡድኑ በተፈጸሙ ጭካኔ የተሞላባቸው አድራጎቶች ተጠያቂ ነው ሲሉ አቃቢያነ ህግ ከሰውታል። ግድያ፣ አስገድዶ መድፈር፣ በወሲብ ባርነት ሰዎችን መያዝ ልጆችን ለተዋጊነት መመልመልና ህዝብን አስገድዶ ከመኖሪያ ማፈናቀልን ጨምሮ አስራ ሶስት የጦርነት ወንጀልና አምስት በሰብና ላይ የተፈጸመ ወንጀል ክስ ነው የተመሰረተበት። ሀንጋሪ ዋና ከተማ ቡዳፔሽት በሚገኘው ዋናው የባቡር ጣቢያ ቢያንስ ሁለት ሺህ የሚሆኑ ፍልሰተኞች አሁንም እንደ ተኮለኮሉ ናቸው። ትናንት የሀገሪቱ ባለስልጣናት ወደ ጀርመንና ኦስትሪያ በሚሄዱ ባቡሮች ላይ ለመሳፈር የሞከሩትን ፍልሰተኞች የአውሮፓ ህብረት የይለፍ ሰነድ ወይም ቪዛ ሳትይዙ መሄድ አትችሉም ብለው በድንገት እንደከለከሏቸውና እንዳስወጧቸው ይታወሳል። ሰኞ እለት የሃንጋሪ ባለስልጣናት ለሳምንታት ደጅ ፈሰው የነበሩትን ፍልሰተኞች ቪዛ ሳይጠይቁ ባቡር ላይ እየተሳፈሩ እንዲሄዱ ሲፈቅዱ የነበረ ሲሆን ትናንት ግን በድንገት ነው ክልከላውን የጀመሩት። የአውሮፓ ህብረት ደንቦችን ለማክበር ብለን ነው ይላሉ ባለስልጣናቱ። የየመን መንግስት ኃይሎችና ሁቲዎቹ ተዋጊዎች በደቡባ አደን ከተማ በእስር ላይ የሚገኙትን ሰዎች ሰብአዊን በሰብአዊነት እንዲይዟቸውና የበደልና የጥቃት አድራጎት የሚፈጽሙባቸውን እንዲቀጡ ሂዩማን ራይትስ ዋች ጥሪ ያሰማ። ኤደን ከተማን ሁቲዎቹ ባለፈው መጋቢት ወር ተቆጣጥረዋት የነበረ ሲሆን በስደት ላይ የሚገኙት የፕሬዚደንት አብዱራቡ ማንሱር ሃዲ ታማኝ ተዋጊዎች ለወራት ተዋግተው መልሰው ይዘዋታል። ሂዩማን ራይትስ ዋች እንዳለው የፕሬዚደንቱ ታማኝ ኃይሎች 255 የሚሆኑ ሁቲ ተዋጊዎችን ኤደን ዙሪያ ባሉ ካምፖች አስረዋል። ካለፈው መጋቢት ወር ወዲህ ወደ ሰባት የሚሆኑትን እስረኞች ገለዋቸዋል ብሏል። የት ቦታ እንደታሰሩ የማይታወቁም እንዳሉ ሂዩመን ራይትስ ዋች ጠቅሷል። ሌሎቹም በከባድ የስቃይ አያያዝ ላይ ያሉ መሆኑን የሰብአዊ መብት ድርጅቱ ጨምሮ አስታውቋል። በመጨረሻም ዛሬ ኢራቅ ዋና ከተማ ባግዳድ ውስጥ የወታደር መለዮ ልብስ የለበሱ ታጣቂዎች አስራ ስምንት ቱርካውያን ሰራተኞችን ጠልፈው መውሰዳቸው ተነገረ። የተጠለፉት ሰራተኞች ሰሜን ምስራቅ ባግዳድ ውስጥ በአብዛኛው ሺያዎች በሚኖሩበት ሀቢቢያ ቀበሌ የእግር ኳስ ስቴዲየም ግንባታ ለሚያካሄድ ኩባንያ ተቀጣሪ እንደነበሩ ታውቋል። ታጣቂዎቹ ከሌሊቱ ዘጠኝ ሰዓት ላይ በር ሰብረው ዘቦቹን ትጥቅ ካስፈቱ በኋላ ነው ሰራተኞቹን ይዘው የሄዱት ተብሏል። የጠላፊዎቹ ማንነትም ሆነ የጠለፋው ምክንያት አልታወቀም። የቱርክ ምክትል ጠቅላይ ሚኒስትር ኖርሞን ካርቱሙሉስ ከኢራቅ ባለስልጣናት ጋር ስለ ጉዳዩ እየተነጋገርን ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት። ከምሽቱ 3 ሰዓት በ19፣ በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን እንደገና ጠብቁን። ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፈላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው ክቡራትና ክቡራን እያደመጣችሁ ያላችሁት። አሁን ወደ መጀመሪያው ቅንብር እናልፋለን። የወቅቱ የፖለቲካ ጉዳይ ትንታኔ ነው አቶ ኃይለማርያም ደሳለኝን በሊቀመንበርነት አቶ ደመቀ መኮንንን ምክትላቸው አድርጎ በድጋሚ የመረጠውና ከትናንት በስቲያ የተጠናቀቀው አስረኛው የኢህአደግ ጉባኤ ነው የትንታኔው ትኩረት ያደረገበት። የውይይት ርዕስ በጉባኤው ጭብጦች ይዘትና ፋይዳ በጠቅላይ ሚኒስትሩ ንግግሮችና በተቃዋሚዎች ምላሽ ላይ የተዘጋጀው ቅንብር ጉባኤው ለአገሪቷ አንገብጋቢ ጉዳዮች የሰጠውን ምላሽም ይመረምራል። ሙያዊ ትንታኔውን የሰጡን አቶ ሰይፈ ሀይሉ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ተባባሪ ፕሮፌሰር ናቸው። አሉላ ከበደ ነው ያነጋገራቸው። የትንታኔው ሁለተኛና የመጨረሻ ክፍል ይቀጥላል። አቶ ኃይለማርያም ደሳለኝ በመክፈቻ ያሰሙትን አንድ ሌላ ንግግር እንስማ። መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊ እና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዞአችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድበለ ፓርቲ ዲሞክራሲ ስርዓት እንዲገነባ ከሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቋ አስተዋይነት የተሰጠ የህዝብ ውሳኔ ነው። አቶ ሰይፈ እንደ ተከታተሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የተካሄደውን ብሔራዊ ምርጫ ነው ዋቢ ያደረጉት። ያን ምርጫ ተከትሎ የተደረገ ጉባኤ የህዝቡን ይሁንታ ማግኘት ብቻ ሳይሆን የዜሮ ድምር ፖለቲካ ይሉታል፣ በጥላቻ የተመሰረተ ፖለቲካን ውድቅ ያደረገበት ነው ህዝቡ፣ ይላሉ። እንደሚያውቁት መቶ በመቶ ድምጽ ያገኘበት ነው ያ ምርጫ ውጤትና፣ ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ ከሚሉት ጋር እንዴት ያዛምዱታል? በእኔ ግንገማ ጠቅላይ ሚኒስትሩ እንደተናገሩት የህዝቡ ድምጽ ያን ያህል ዋጋ የሚሰጠው ከሆነ ያን ያህል ክብደት የሚሰጠው ከሆነ፣ ፓርቲው በህዝቡ የተነሱ ትላላቅ የሆኑ ጉዳዮች ደግሞ ነበሩ። እነሱ ማጠንጠኛቸውን ማድረግ ነበረባቸው በጉባኤው እንደ አጀንዳ የሚል ጥያቄ ያስነሳባቸዋል፣ እንጂ ትክክል ናቸው። በሳል ውሳኔ ነው የወሰነው አርቆ ሀሳብ የሆነ ህዝብ እንዳለን ስለዚህ ያን አርቆ ሀሳቢነቱ ያን በሳልነቱ ምናልባትም ሌሎች ተደማሪ ምክንያቶችም ጨማምሮ ለኢህአዴግ ይሁንታው ሰጥተዋል። ከተለያዩ ምክንያቶችን በመነሳት አቶ ኃይለ ማርያም ቀደም ብሎ በተከታተሉት ንግግራቸው የጥላቻና የቂም በቀል የዜሮ ድምር ፖለቲካ ያሉት እየከሰመ መምጣቱን ምርጫውን እንዳረጋገጠ የተረጋጋ የመድብለ ፓርቲ ዴሞክራሲ ስርዓት እንዲገነባ ከሁለቱ ሺ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ ይሉታል። የመድብለ ፓርቲ የሚለው ከአንድ በላይ ፓርቲ በሀገሪቱ በምርጫ አሸንፎ የሚንቀሳቀስበት ሁኔታ እንዴት ይዛመዳል? የት አለ መቶ በመቶ አንድ ድርጅት ብቻ ገኖ በወጣበት? ወደዛ ልመጣልህ። አካሄዱ ምናልባት አሁን ባለው ተጨባጭ ሁኔታ በኢህአዴግ አባል ድርጅቶች ያሉ ለየግላቸውን የተለያየ የፖለቲካ ፓርቲ አድርገው ስለው ኢህአዴግ እንደ ራሱ መድብለ ፓርቲ አድርጎ ካልቆጠረ በስተቀር ኢህአዴግ ከሌሎች ተቃዋሚ ሀይሎችን ባለው አካሄድ ተነስተን ስንገመግም ግን ያንን እየጎለበተ እየመጣ ነው እያሉት ያሉት የመድብለ ፓርቲ ዲሞክራሲያዊ ስርዓት በተግባር ተጨባጭነቱ አይታይህም፣ በአብዛኛው ማለት ነው። እንደውም አንድ ከዚህ ጉባኤ የተገነዘብኩት የህወሀት ድርጅታዊ ጉባኤ ተከታት ያለው የደሄድን የኦህዴድ ዲአደን ተከታትያዋለሁ። በአብዛኞቹ አጀንዳ አቀራረጥም ጭምር ሳይቀር በየፊናቸውን ሲሄዱ በአገር ደረጃ የሚያስተሳስር አጀንዳ ለመቅረብ ከመልካም አስተዳደር ለማስፈን ቆርጠን እንነሳለን የልማታው ሰራር ግንባታ እናስቀጥላለን ከማለት ውጭ በሌላ ርዕሰ ጉዳዮች ላይ የጋራ አጀንዳ እንደ አገር ቀርጸው በፓርቲ ደረጃ የጋራ አቅጣጫዎችንና አበይት ውሳኔዎችን ሳይወስኑ ያለፉበት ሁኔታ በተለይ ደግሞ በኢኮኖሚ ዘርፍ ስንሄድ ጂቲፒ ከሞላ ጎደል የወደቀበት ሁኔታ ላይ ሆነን ነው ጉባኤው እያካሄድ ነው ያለ ነው። ለምን ወደቀ? ማን ነው ተጠያቂ? የትኛው ሴክተር ቢሮ ነው? የትኛው የፖለቲካ ወይም የመንግስት የአመራር እርከን ነው ተጠያቂ የሚሉ ጥያቄዎችን አንስቶ ቀጥተኛ መፍትሄ ሳያስቀምጥ ነው ያለፉ አራቱም ድርጅቶችን ማለት እችላለሁ። ከዚህ በመነሳት በፖለቲካውም ጭምር ኪራይ ሰብሳቢነት ሙስናን ከስሩ ነቅለን እንጥላለን የሚል የተደጋጋመ ነገር ቢሆንም አሁንም ደግሞ ቃል ከመግባት በስተቀር የኪራይ ሰብሳቢነት እና ሙስና አደጋ በየትኛው የአመራር እርከን ነው ያለው ሰንትራል ግራቪቱ የት ነው መለየት እስከሚያቀታተው ድረስ ነው በኔ እምነት የአገሪቱ ህዝቦችና በአጠቃላይ አገሪቷ ዋነኛ ጉዳዮች እነኝህ ይመስሉኛል። ጉባኤውን እነኝህን ትኩረት ሰጥቶ የገመገመም ውሳኔ ያስተላለፈም አላስተዋልኩም። የሹም ሽር ፖለቲካ ግን ከሞላ ጎደል በአንዳንዶቹ ፓርቲዎች ጥሩ ሊባል የሚችል በአብዛኞቹ ግን ምንም ለውጥ ያልታየበት ሁኔታ ነው አስተውዬ ያለፍኩት። ይሄ ምናልባትም ወደ ተከታዩ ጭብጥ ይወስደናል። ጉባኤው የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ አይሰጥም የሚል ትችት በተቃዋሚዎች ቀርቦበታል። የሀገሪቱን መሰረታዊ ችግሮች እርስዎ ዋና ዋና ጉዳዮች ያሏቸውን ለመፍታት የታለሙ ውይይቶች አልተካሄዱበትም ሲሉ ቀደም ብለው እርስዎ በሰጡት አስተያየት ይስማማሉ? በተወሰነ ደረጃ ግን በህወሓት የተደረገው የተሻለ ሁኔታዎች ታይተውበታል ይላሉ አንድ የተቃዋሚ መሪ። እስኪ እሳቸውን እንስማና የእርሶን አስተያየት እናስከትል። ኢህአደግ እየመራ ባለው አገር የህግ የበላይነት በከፍተኛ ደረጃ ተጥሷል። ነጻነቶች የሉም። አፈናው ከፍተኛ ነው። ዲሞክራሲ የለም። የሰዎች መብት በጣም እየተደፈቀ ነው ያለው እየተዘጋ ነው ያለው። የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት ነው እንዲለወጥ ያለው። ይሄ በአገሪቱ ያለ አካሄድ ነው። የዚህ ችግር ውጤት የከፋ ሆኖ እየታየ ያለው በአስተዳደር በሙስና በሌሎችም በልማት በችጋር በሁሉም መስክ የከፋ ሆኖ እየታየ ያለው ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት ጠለቅ ያለ ውይይት መነሳቱ አያስገርምም። የመድረኩ አመራር አባል አቶ ገብሩ አስራት ናቸው። እንደ ሰሟቸው በትግራይ ጠንከር ብሎ መታየቱ ምክንያታዊ መሆኑን ይጠቅሳሉ። ገለልተኛ እንዲሆኑ የሚጠበቁ የከፍተኛ ትምህርት ተቋማት ሳይቀሩ የፖለቲካ ዓላማ ማራመጃ የካድሬዎች አመራር የሚሰጥባቸው ሆነዋል ሲሉ ጠንከር ያለ ትችት ያቀረቡት ይህ ሁኔታ የሚለወጥበት ስለመኖሩም ተስፋ ያላቸው አይመስልም። ምን አስተያየት ይሰጣሉ? በዚህ ላይ ከአጠቃላይ ማዕቀፍ ብንነሳ ጥሩ ነው የሚሆነው የትምህርቱ ሴክተሩ ጥራቱም ይሁን ስፋቱ እንደሚወራለት አለመሆኑ ልንግባባ እንችላለን። ከአቶ ገብር ደረስ የዚህ ምንጭ ርእት አለማዊ ነው ወይ የፓርቲው እንደዚህ መሳሪያ ከመሆን አልፈው ራሳቸውን ኢንዲፐንደንት ሆነው እንዲወጡ ካለምፈለጉ ነው ወይ የሚለው ነገር ግን ተጨማሪ ፍተሻ የሚያስፈልገው ይመስለኛል። ምክንያቱም እንደዚህ አይነት በአዋጆች፣ በሕጎች፣ በአሰራሮችም፣ በዳይሬክቲቭስ እንደዚህ አይነት አሰራሮችን አናይም። ምናልባት ነልቦናዊ ትንተና ከመስጠት ውጭ ሌላ የማቀረው ነገር ስለሌለኝ ነው። የትምህርት ጥራቱ በተመለከተ ግን ይህን ብቻ ሳይሆን ተጋሩ ያነሷቸውን ብዙ ጉዳዮች አሉ። በትግራይ ጠንከር ያሉ ችግሮች ናቸው። ስለዚህ እነዚህ ችግሮችን ሳይፈታ ማለፉ በጉባኤው ከተቃዋሚ ፓርቲዎችን የሚመጣው ትችት ብቻ ለመቋቋም ሳይሆን የሚያቅተው ከሕዝቡም ጭምር ያቅተዋል። በተጨባጭም የሆነው እሱ ነው። ጉባኤተኛው ማዕከላዊ ኮሚቴ አባላት ጭምር በአድርባይነትም ይሁን በተለያዩ ምክንያቶችን ራሳቸውን ደፍተው ምንም አንድ ቃል ትንፍሽ ባላሉበት ጉባኤ ውስጥ ተራ አርሶ አደር አንዳንድ ደግሞ ከፍተኛ ባለስልጣኖች ሊባሉ የሚችሉ በጣም ትልቅ ክብደት ያለው ጭብጦችን በማንሳት በትግራይ ያለ ችግር በሁሉም ዘርፎች ማለት ነው። በትምህርትም ልንል እንችላለን፣ በመልካም አስተዳደር ልንል እንችላለን፣ በዲሞክራሲ ልንል እንችላለን። ከሁሉም በላይ ደግሞ በልማት እንደሚወራውን መዋቅራዊ የኢኮኖሚ ሽግግር በአንድ ሴክተርም ከአንድ ሴክተር ወደ ሌላ ሽግግርም መጥቷል ይላል። ብዙ አሀዛችን ይደረደራል። አህዞችን ግን ተጨባጭ ውጤት ሆነው ለህዝቡ ስላልታዩት የከረረና የመረረ ቅሬታዎችን አንስተዋል። ጉባኤተኛው ምናልባት ማዕከላዊ ኮሚቴው በዚህ አጋጣሚ ያንን የጉባኤተኛው መንፈስ ይዞ አመራርም ስመርጥም ይሁን ግምገማዎችም ጠንከር ሲያደርግ ሲያከር አላማስተዋሌ ቅንነቱንም ለመጠየቅ እኔም ተገድጃለሁ። ማዕከላዊ ኮሚቴ አመራሩ በሙሉ ችግር ነበረበት። ጉባኤተኛው ግን የህዝብ ቀጥተኛ ተወካይ ስለነበረ ስሜቱን በሚገባ ያንጸባረቀ ይመስለኛል። ከዚህ አንጻር አቶ ገብሩ ያስቀመጡት ምክንያታውነት የሚያስካሂድ ይመስለኛል። መልካም መተካካቱ ተሳክቶ በተገኘበት እንኳን አዋንታዊ ሚና ያለው አደለም ነው ባጭሩ። ሌላ አንድ አነጋጋሪ ነጥብ እንመልከት። አንዳንድ የአመራር አባላት ተደራራቢ ኃላፊነት ሲወስዱ እናያለን። ጠቅላይ ሚኒስትሩን ብንመለከት የአገሪቱ ጠቅላይ ሚኒስትር ናቸው፣ የኢህአዴግ ሊቀመንበር ናቸው። ሌላ ቀርቶ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር ሆነው በድጋሚ ተመርጠዋል። አቶ ደብረጽዮን ገብረ ሚካኤል የህወሀት ምክትል ሊቀመንበር ሆነው ተመርጠዋል። በምክትል ጠቅላይ ሚኒስትርነት ከፍተኛ የአመራር ኃላፊነት የሚሰሩ ናቸው። ለምንድን ነው እንዲህ ያለ ተደራራቢ የአመራር ስልጣን በአንዳ አንዳንድ ግለሰቦች እጅ እንዲቀመጥ የሚደረገው ምን ማለት ነው? ምንስ አዎንታዊ ሚና ይኖረዋል? ምክንያቱ በትክክል ለማወቅ ይከብደኛል። ለምን እዛ እያደረገ እንደሆነ ኢህአዴግ። ዞሮ ዞሮ ግን ውጤቱና አንድምታውን ግን አሉታዊ መሆኑ ነው የምገነዘበው። ለምን ቢባል እቺ ነገር ሰው የሌላ ሲመስል፣ ለዛም የተማረ በቴክኖሎጂም ከነሱ በላይ የታጠቀ በአመለካከትም ቢሆን ከነሱ በላይ እንጂ ባነሰ የተቆርቋሪነት መንፈስ የሌለው ትውልድ እያለ አንድ ሰው በአምስት በስድስት አንተ የጠቃቀስካቸውን ምሳሌዎችን ወሰድክ እንጂ በትግራይ ክልልም እንደዚሁ የተለያዩ ድርጅቶች የመንግስትም፣ የፓርቲም፣ የህዝብም አደረጃጀት በቦርድ ሰብሳቢነት ወይም በአባልነት እያሉ አንድ ሰው ጠቅልሎ እንዲይዝ የሚፈቅድ አሰራር አለው ፓርቲ። ይሄ ብዙ ዋጋ አስከፍሎናል። አንደኛ ኢንኤፊሽንሲ አስፍነዋል ብዬ ነው የማምነው። የብቃት ማነስን እያንጸባረቀ ነው ነው የሚሉን የብቃት ማነሱ የጊዜ ማነሱ የጉልበትን ማነሱ ሁሉም ላይ ማዳረስ ስለማይችል ውጤቱ አሉታው ነው የሚሆነው። ውጤታማ አይሆንም። ተጨባጭ ስራ ሲሰሩ ማናይም ሁሉም ሴክተሮችን በአንድ ላይ ሲያወድቋቸው ሲጥሏቸው፣ እና ያለን ባፈጣጠማቸው በአህዛው ሪፖርት ካልሆነ በስተቀር አይነተኛው በሆነ መመዘኛ እየወደቁ ያሉ ሴክተሮች ብዙ ናቸው በክልልም በፌዴራልም ደረጃ። ስለዚህ ብዙ ሰዎችን ያለማሳተፍ አንዳንዴ ደግሞ በተለይ ደግሞ ልዩ የሙያ ብቃት ብቻ የሚያስፈልጋቸው ሴክተሮች ከሆኑ ደግሞ ከፖለቲካው አመራር ይልቅ ሙያው አመራር ረት ሰጥቶ ያለ መንቀሳት በተለይ ደግሞ እየገባንበት ነው የምንለውን የሁለተኛው ጂቲፒ መሰረታዊ አቅጣጫው ማንፋክቸሪንግ ኢንዱስትሪ ነው። አሁን ያለን አመራር እርሻ የሚመራው የኢኮኖሚ ዘርፍ እሱም እየተንደፋደፈ ማለት ነው። መምራት ባህሉ ያደረገ አመራር ነው ያለን ከላይ እስከታች ከፌዴራል እስከ ክልል ድረስ። አሁን ወደ ማንፋክቸሪንግ ኢንዱስትሪ የሚመራው ኢኮኖሚ ስንሄድ አዲስ እውቀት፣ አዲስ ክህሎት ያስፈልጋል። ስለዚህ አሁን እየተደረገ ያለው የጠቀስከውን አይነት የአሻሻም አካሄድ የስልጣን እና የሀስምት ቦታዎችንም አደላደል ስርዓት ከቀጠለ ያንን አዲስ የኢኮኖሚ ስርዓት እንዴት ልንመራው ና እንዴት ውጤናማ ልናደርገው እንደሚችል እራሱ ጥያቄ ያስነሳብኛል በእኔ እምነት ስለዚህ ውጤቱ በጣም አሉታዊ የሆነ ነው ተጨባጭ ነው ደግሞ በሁሉም ክልሎች በሁሉም ሴክተሮችን እያየ ነው ነው ያለው መልካም ሌሎች ሰፊ ውይይቶችም እንደሚከተሉ ተስፋ አድርጋለሁ አቶ ሰይፈ ኃይሉ በመቀሌ ዩኒቨርስቲ የፖለቲካ ሳይንስ መምህር፣ የኢህአዴግን አስረኛ ድርጅታዊ ጉባኤና ሌሎች አባል ድርጅቶቹን የቅርብ ጊዜ ጉባኤዎች ተንተርሰው ለሰጡኝ ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እኔ አቶ ሰይፈንና አሉላን አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ኢትዮጵያ ውስጥ ለአንድ ሚሊዮን ሕፃናትና ስድስት መቶ ሺህ ነፍሰ ጡርና አጥቢ እናቶች የአመጋገብ ትምህርት የአመጋገብ ስርዓት ትምህርት ይሰጣል። በዚህ መርሃ ግብር የአራት ዓመት ሥራውን ዩኒሴፍ አሁን እያጠናቀቀ ነው። ስለ ሥራቸው እንዲያጫውቱን አንድ የዩኒሴፍ ባልደረባ ጋብዘናል። ራሳቸውን ያስተዋውቁና ወደ ውይይታችን እንዘልቃለን። ሰላማዊት ነጋሽ ነው የምባለው በተባበሩት መንግስታት የህፃናት መርጃ ድርጅት ውስጥ የስርዓተ ምግብ ባለሙያን ወይዘሮ ሰላማዊት፣ ሰሞኑን ያወጣችኋቸው አንዳንድ መረጃዎች ነበሩ። በተለይ ዌብሳይታችሁ ላይ ባወጣችሁት አንድ መረጃ መሰረት ኢትዮጵያ ውስጥ በተለያዩ አካባቢዎች እየተንቀሳቀሳችሁ እንደሆነ ገልጻችኋል። በሀያ ወረዳዎች ውስጥ በሶስት ክልሎች ውስጥ ትንቀሳቀሳላችሁ። ምንድን ነው የምትሰሩት? የት የት ነው የምትሰሩት? ይሄ በሀያ ወረዳ በሶስት ክልሎች የሚሰራው ስራ ማህበረሰብ ተኮር የስርዓተ ምግብ ፕሮግራም ነው የሚባለው በዋነኛነት ትኩረት የሚያደርገው የህብረተሰቡን የስርዓተ ምግብ ግንዛቤ ማሳደግ እና የልጆችና የእናቶችን የስርዓተ ምግብ ሁኔታ ለማሻሻል የሚሰራ ስራ ነው። ከአውሮፓ ኅብረት በሚገኝ ድጋፍ በዩኒሴፍ እና በጤና ጥበቃ ሚኒስቴር እና በተዋረድ እስከ ወረዳ ድረስ ባለው የጤና ጥበቃ ሴክተር ኦፊስ ጋር በመተባበር የሚሰሩ ስራዎች ናቸው። በዚህ ጽሁፍ ውስጥ የአራት አመት መርሃ ግብር የሚል አለ እና ኢትዮጵያ ይህንን የአራት ዓመት መርሃ ግብር እየጨረሰች ነው የሚል ነው አንዱ መረጃ። እና ምን ማለት ነው እንግዲህ ትንሽ ባክግራውንድ መስጠት ያስፈልጋል። ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ ሀያ ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአምሃራ፣ በትግራይ፣ በደቡብ ብሔረሰቦች እና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከሶስት መቶ ስልሳ ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የሀያዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር ሁለት ሺ ስምንት ላይ ነው። ቀስ በቀስ እስኬላፕ እያደረገን የሄደው የመጀመሪያዎቹ ወረዳዎች ሰላሳ ዘጠኝ ነበሩ። በአመቱ ሀምሳ ሰባት ተጨመረ። በአመቱ ሰባ ሰባት እየተጨመረ አሁን ቁጥራቸው ወደ አራት መቶ ስልሳ አካባቢ ደርሰዋል። ባለፉት ሰባት አመታት ውስጥ ማለት ነው። አዎ ባለፉት ሰባት አመታት ውስጥ እንግዲህ የዚህ የአራት አመት ፕሮግራም አላማ በተመረጡ ሀያ ወረዳዎች ላይ የእነዚህ የአራት መቶ ስልሳው አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ አራት መቶ ስልሳዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረት እና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ ሀያ ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት ዓመት ፕሮግራም ነው ሲባል ይሄኛው የሀያ ወረዳዎቹ የዩኒሴፍና የአውሮፓ ህብረት ትብብር የጀመረበትን ሁለት ሺህ አስራ አንድ በፈረንጆች አቆጣጠር ጀምሮ ስራው እየተተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ ሶስት ሚሊዮን ዩሮ አካባቢ ድጋፍ ተደርጓል። እነዚህ ሀያ ወረዳዎች ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅር እና የጤና ኤክስቴንሽን ስርዓት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው። በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብዓት ማሰባሰብ ስራዎች ይሰራሉ እና በዘላቂነት የሚቀጥል ስራ ነው ማለት ነው። በየስንት ጊዜው ነው እንደገና የሚታየው እና እንዲቀጥል የሚደረገው? አሁን ይሄ የነገሩኝ የአንድ ቢሊዮን ብር አካባቢ ፕሮጀክት ነው በብር ሲመነዘር። እና በየስንት ጊዜው ነው ይሄ የሚቀጥለው? ነው ለአንድ አመት ነው። አሁን ይሄንን ሀያ ወረዳውን ስፔሲካሊ ካየ ነው ከሁለት ሺ አስራ አንድ አመተ ምህረት ጀምሮ ላለፉት አራት አመቶች በዚህ በተደረገ ግብአት ስራዎች ሲሰሩ ቆይተዋል። የተወሰኑ የረጂ ድርጅቶች ድጋፍ ሁልጊዜም የተወሰነ ታይም ፍሬም ይዞ ነው የሚመጣው። ከዛ ግን በቀጣይነት የግብአት ማፈላለግ ስራዎች እየተሰሩ ስራዎች በቀጣይነት ይሄዳሉ፣ ግን እየቀነሰ ይመጣል። ሲጀመር የሚያፈልገው ገ ገንዘብ በተለይ ክህሎትን ማሳደግ ሲስተምን የማጠናከር ስራዎች ተሰርተው ካለቁ በኋላ የድጋፍና የክትትል መጠነኛ ዝቅ ያለ ገንዘብ ነው አስፈላጊ የሚሆነው ስራውን ለማስቀጠል በዚህ አሁን ሲጀመር በነበረው የክህሎቱን ማሳደጉ ሲስተሙን የማጠናከሩ ስራ የሚፈጀውን ያህል ገንዘብ አይደለም የሚፈጀው። ለምሳሌ በሁለት ሺ ስምንት የጀመሩት ክልሎች አሁን በቅርብ እንደሚጀምሩት ክልሎች የሚያስፈልጋቸው ግብዓት በጣም ከፍተኛ አይደለም የሚሆነው ወደ ዘላቂነት ስለሚሄድ በአነስተኛ የድጋፍና ክትትል ገንዘብ ስራዎች መቀጠል ይችላሉ ማለት ነው። በየሁለት አመቱ ስራዎች የተደረሱ ምን አይነት ውጤት አስገኙ ለማለት የሚያስችል ክትትልና ግምገማዎች ይደረጋሉ። በዚህ ጽሁፍ ላይ አንድ ሚሊየን ህጻናትና ስድስት መቶ ሺ የሚሆኑ ነፍሰጡርና አጥቢ እናቶች እንደታቀፉ ነው የምትናገሩት። ይሄ በአጠቃላይ በአራቱ ሀገሮች ውስጥ ነው ወይስ ኢትዮጵያ ውስጥ ብቻ ነው? ቡርኪና ፋሶን፣ ኢትዮጵያ ማለት ነው። ይኸኛው የኢትዮጵያ ነው። አንድ ሚሊዮን ስድስት መቶ ሺ ማለት ነው። ይሄ ቁጥር ከፍ ዝቅ አይልም እንግዲህ ወረዳዎች ወደ ፕሮግራሙ ሲገቡ የሚወሰድ ቤዝላይን ወይም የመጀመሪያ የሚባል አለ። በየዓመቱ የሕፃናት ቁጥር በተወሰነ መጠን ይጨምራል ፕሮጀክሽን ይኖራል እና ሪፖርቶች ላይ በየዓመቱ ያንን የሕዝብ ምጣኔ መጨመር አለ በየዓመቱ። ስለዚህ በዛ ዕድሜ ክልል ያሉ ልጆች ቁጥር በመጠኑ ሊጨምር ይችላል፣ ግን ብዙ የራቀ አይደለም። እንደምታውቁት በዓመት ወደ ሁለት ነጥብ ምናምን አካባቢ ነው አይደለ? ፈርቲሊቲ ሬት ወይም ግሮዙ ሊያደገ የሚሄደው ያኛው አይነት ሁኔታ ይኖራል። ቤዝ ላይኑ ላይ ይታያል። በየጊዜው በምናደርገው ሪቪው ደግሞ የተወሰኑ ቁጥሮች ይጨምራሉ። ይህን ጥያቄ ለምንድን ነው ያነሳሁት? ወይዘሮ ሰላማዊት የኢትዮጵያ መንግስትና አጋር ድርጅቶች በዚህ ዓመት የአራት ነጥብ ሰባት ሰባት ቢሊዮን ብር የሚጠጋ ማለት ነው እርዳታ ጠይቀዋል። ከስድስት ወር በፊት በኢትዮጵያ ወደ ሶስት ሚሊዮን የሚሆን ሰው የምግብ እርዳታ ያስፈልገዋል የሚል ሰነድ ወጥቶ ነበረ። በአሁኑ ጊዜ ግን ያስፈልጋል የተባለው ወደ አራት ነጥብ አምስት ሚሊዮን ለሚሆን ሰው ነው። በአጣዳፊ የሚያስፈልግ ድጋፍ ነው። ተለውጧል። ከነበረው ሁለት ነጥብ ዘጠኝ ሚሊዮን አሁን ወደ አራት ነጥብ አምስት ከፍ ሲል፣ የእናንተ ቁጥር ላይ የእናንተ ተጠቃሚዎች ወይም ደግሞ ጠያቂዎች ቁጥር ላይ የሚፈጥረው መዋዠቅ አለው? የእናንተ አቅርቦት በዚህ ሁኔታ ይለዋወጣሉ ወይ? አሁን አንድ እኛ አሁን እየሰራ ያለውን ስራና የዚህ ቅድም ከጠቀስከው ዶክመንት ጋር ያለውን ግንኙነት እና ልዩነት ማሳወቅ ይገባል መሰለኝ። የእኛ ፕሮጀክት በመከላከል ላይ ያተኮረ ፕሮጀክት ነው። የኢመርጀንሲ ሪስፖንስ አይደለም። ምንድን ነው ምትከላከሉት? ትኩረት የሚያደርገው በምግብ እጥረትና አለመመጣጠን የሚጠቁትን ህጻናት ቁጥር ለመቀነስ በቤተሰብ ደረጃ፣ በማህበረሰብ ደረጃ የባህሪ ለውጥ እና የግንዛቤ ለውጥ ቤተሰቡ እንዲያመጣ፣ የተሻለ አመጋገብ ለእናቶችና ለህጻናት እንዲኖር በዋነኛነት የቢሄቪራል ቼንጅ የምንለው ወይም ግንዛቤን የማሳደግ ስራዎች ናቸው የሚሰሩት፣ እንጂ ኢመርጀንሲን የመከላከል ስራዎች አይደሉም፣ በቀጥታ የምግብ አቅርቦትም አይደለም። ለዚህ ነው ከጤናው ዘርፍ ጋር ነው ተቀናጅተን የምንሰራው የምንለው። ለምሳሌ ይሄ የመጀመሪያው አንድ ሺህ ቀናት ለህጻናት እድገት ወሳኝ ናቸው የሚባለው ሀሳብ ይሄ ማለት ከፅንስ ጊዜ ጀምሮ እስከ መጀመሪያው ሁለት አመት፣ ይሄ በህይወት ለመቆየት ብቻ ሳይሆን በአካልም በአይምሮም የዳበሩ ልጆች እንዲሆኑ ለማድረግ ምንድን ነው መደረግ ያለበት? ስለ ጡት ማጥባት ጠቀሜታ ማጥባት እንዴት መሆን እንዳለበት በመቼ ጊዜ ተጨማሪ ምግብ መጀመር እንዳለበት፣ ለምሳሌ አንዳንድ ቦታ ላይ አንድ አይነት ምግብ ብቻ ለህፃናት የመመገብ ወይም ከጥራጥሬና ከህልዘር ካላቸው በአካባቢው ካለው እንዴት አመጣጥ ነው የህፃናት ምግብ ማዘጋጀት እንደሚችሉ ያንን ህፃናት በተቅማጥ እንዳይጠቁ እንዴት በንጽህና ማዘጋጀት እንደሚቻል ይሄን ይሄን የመሳሰለ ስራ ነው የሚሰራው እንጂ ከምግብ አቅርቦት ጋር የተያያዘ ስራ አይደለም። ትምህርት ነው ማለት ነው እናንተ የምትሰጡት? አዎ፣ አዎ ይሄ ነው የመከላከል ማህበረሰብ ተኮር የሆነ ማልኒትሪሽንን የመከላከል ስራ ስንል እንዲህ አይነቱ ስራዎች ነው የምንሰራው። በዋነኛነት የጤና ኤክስቴንሽን ፕሮግራሙ የሚሰራው ስራ ነው እንጂ ከምግብ አቅርቦት ጋር የተያያዘ አይደለም። የተከበራችሁ አድማጮች ቀሪ ማብራሪያዎች አሉ። ያንን በተመለከተ ከምሽቱ ሶስት ሰዓት ላይ ደግሞ ይመለሳሉ ያንን ይዘው አሁን ለዝግጅታችን ፍጻሜ ጥቂት ደቂቃዎች ቀርተውናል። አንዳንድ አጥራጥር ያሉ መረጃዎችን ላካፍላችሁ ከመሰነባበታችን በፊት ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 20 ብር ከ95 ሳንቲም ነው። የመግዣ ዋጋ ደግሞ ይቅርታ፣ የመሸጫ ዋጋ 20 ብር ከ85 ነው። የመግዣ ዋጋ 20 ብር ከ95 ሳንቲም ነው። አንድ ዩሮ 23 ብር ከ44 ሳንቲም ነው። አንድ የእንግሊዝ ፓውንድ 31 ብር ከ93 ሳንቲም ነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት አሁን ማምሻውን ባገኘው ትንባያ መሰረት ነገ ነሐሴ 28 አዲስ አበባ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴልሽስ ነው የሚሆነው ሰሞኑን ሙሉ በሙሉ ፀሐያማ ሆኖ ፏ ብሎ ከሚሰነብተው ጎዴ በስተቀር አብዛኞቹ የኢትዮጵያ ክፍሎች ዝናባማ ወይም ከፊል ዝናባማ ነው የሚሆኑት። በኢትዮጵያ ከፍተኛው ሙቀት የሰመራው 41 ዝቅተኛው ደግሞ የባሌ ሮቤው 9 ዲግሪ ሴልሽየስ ነው የሚሆነው። ዕለቱን ወደ ታሪክ መለስ ብለን ከተመለከትን የዛሬ 475 ዓመት ዛሬ በሺህ 532 ዓ ም አጼ ልብነ ድንግል አረፉ። በነገራችን ላይ ይሄ ሰሞን ብዙ የኢትዮጵያ ነገሥታት ያረፉበት ሰሞን ነው። አጼ አውስጣጢዎስ፣ አጼ ሱስኒዮስ፣ አጼ ዳዊት፣ አጼ ፋሲለደስ፣ አጼ ተክለ ሃይማኖት በዚሁ ሰሞን ነው ያረፉት። ቀኖቻቸውን እየጠበቅን እናስታውሳቸዋለን። በ1781 ዓ ም የዩናይትድ ስቴትስ ጠቅላይ ግምጃ ቤት ተቋቋመ በኮንግረሱ። በ1937 ዓ ም ጃፓን እጇን ሰጠች። ሁለተኛው የዓለም ጦርነት ማብቂያ አካባቢ ማለት ነው። የተባበሩት ኃይሎች የጃፓን ድላቸውን ያከብራሉ። ቪጄ ደይ ቪክቶሪ ኦቨር ጃፓን ደይ ይባላል። ዛሬ በ1937 ዓ ም በዛው ዓመት ቪየትናም ነጻነቷን ከፈረንሳይ ቅኛ አወጀች። በ1961 ዓ ም የመጀመሪያው ፕሬዚደንቷ ሆችሚን በዛሬው ዕለት አረፉ። ናሴ 27 ማለት ነው። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቋል። እንግዲህ ፕሮግራሙን ያቀናበረችልን ጽዮን ግርማ ነች። ሲድራክ ፍራንክሊን የቴክኒክ መሐንዲሱ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተነኝ ከምሽቱ 3 ሰዓት በ19 በ በ22ና በ25 ሜትር ባንድ የአጭር ሞገድ ዝግጅታችን እንደዚሁም በናይል ሳት እንደገና እንገናኛለን። በተጨማሪም በኢንተርኔት ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። ቪኦኤ ዶት ሆርን ዶት ሞቢይ በ በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ አስተያየቶቻችሁን ስጡ። ጤና ይስጥልኝ። መልካም ቆይታ እስከ ምሽቱ ሶስት ሰዓት